የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ነሴ 1 2016 ዓ ም ስርጭታችን አሁን ጀመረ። ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ። ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል በሚል ጭምን ምንዛሬውን ይዘውታል። ብሔራዊ ባንክ ደግሞ ዋጋን ለማረጋጋት የማኒ ሳፕላዩን በገበያ ውስጥ መጨመር ፈልጓል ማለት ነው እና በገበያ ውስጥ ያለውን የገንዘብ አቅርቦት ለመጨመር በማሰብ ያረገው ነገር ነው ይሄ። ውጤቱ ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው ይችላል። ሰላም ጤና ይስጥልን፣ አድማጮች እንደምናመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ አመሻለሁ። በሐና ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጋብዛለን። በቅድሚያ ለዓለም ዜናው ወደ እንግዱ ወልዴ ልውሰዳችሁ። በድጋሚ እንደምናመሻችሁ ክብራትና ክብራን። በሶማሊያ የሚገኘው የኢትዮጵያ ጦር አንድ ወታደራዊ ሰፈርን አስረከበ። በአሜሪካ የፖለቲካ ግድያ ለመፈጸም አሲረዋል የተባለ ፓኪስታናዊ ተያዘ። ኒጀር ከዩክሬን ጋር የነበራትን የዲፕሎማሲ ግንኙነት አቋረጠች። እንዲሁም በአሜሪካ የምርጫ ዘመቻው ተጧጥፎ ቀጥለዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በሶማሊያ የሚገኘው የኢትዮጵያ ጦር አንድ ወታደራዊ ሰፈርን ዛሬ አስረክበዋል። በአፍሪካ ህብረት ልዑክ ውስጥ በመሆን በሶማሊያ የተሰማራው የኢትዮጵያ ጦር ከያዛቸው ወታደራዊ ሰፈሮች ውስጥ መሐስ በተሰኘው ከተማ ያለውን ሰፈር ዛሬ ለሶማሊያ ኃይሎች አስረክበዋል። ሂራን በተባለ ክልል ከበለደወይን ከተማ 120 ኪሎ ሜትር ርቀት ላይ የሚገኘውና ዛሬ ለሶማሊያ ኃይሎች ተላልፎ የተሰጠው የጦር ሰፈር የአፍሪካ ህብረት ልዑክ ጦሩን ደረጃ በደረጃ ለመቀነስ ባካሄደው ሶስተኛው ዙር ፈጸመና ለሶማሊያ ኃይሎች ተላልፎ የተሰጠ ስድስተኛው ወታደራዊ ሰፈር መሆኑን በአገሪቱ የሚገኘው የህብረቱ ልዑክ አስታውቋል። የኢትዮጵያ ኃይሎች በመሐስ ላለፉት 13 ዓመታት ቆይተው እንደነበርም ለማወቅ ተችሏል። የጸጥታ ኃላፊነቱን እንደሚረከቡና አልሸባብን እንደሚፋለሙ የሶማሊያ ባለሥልጣናት መግለጻቸውን ልዑኩ አስታውቋል። ይህ በእንዲህ እንዳለ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አሁን በሶማሊያ የሚገኘውን ልዑክ ከጥር ወር 2017 ዓ ም ጀምሮ ተክቶ የሚሠራውን ሌላ አዲስ ልዑክ አስተዋውቋል። ምክር ቤቱ ዛሬ ባወጣው መግለጫ አዲሱ ኃይል በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ ተብሎ እንደሚጠራም አስታውቋል። የአዲሱ ልዑክ መጠንም 11900 እንደሚደርስና ይህም ከወታደሮች ከፖሊስ እና ከሲቪሎች የተውጣጣ እንደሚሆን ታውቋል። ልዑኩም በአፍሪካ ህብረት በተቀመጠለት መመሪያ እንዲሁም በቀጠናዊና ዓለም አቀፍ ህግጋት መሠረት ተልእኮውን እንደሚፈጽም ህብረቱ አስታውቋል። በሦስተኛ ደረጃ ላይ በሚገኘው ወታደሮችን ከሶማሊያ ማስወጣት ሂደት እስከ መስከረም መጨረሻ ድረስ ሁለት ሺ ወታደሮች እንደሚወጡም ታውቋል። በሶማሊያ የሚገኘው የህብረቱ የሽግግር ልዑክ ከ17 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2007 የጀመረ ሲሆን ከኢትዮጵያ፣ ዩጋንዳ፣ ብሩንዲ፣ ኬንያ ና ጅቡቲ የተውጣጡ ወታደሮችን የያዘ ነበር። ኒጀር ከዩክሬን ጋር የነበራትን የዲፕሎማሲ ግንኙነት አቋረጠች። በማሊ የሚገኙ አማጽያን የአገሪቱን ወታደሮችና የዋግነር ቅጥረኛ ቡድን አባላትን ባለፈው ወር ሲገድሉ አስፈላጊውን መረጃ እንደሰጠች ዩክሬን ማስታወቋን ተከትሎ በኒጀር የሚገኘው ሁንታ ከትላንት ማክሰኞ ጀምሮ የዲፕሎማሲ ግንኙነት ማቋረጡን አስታውቋል። የኒጀር ውሳኔ የመጣው ጎረቤት ማሊ ባለፈው እሁድ ግንኙነቷን እንዳቋረጠች ማስታወቋን ተከትሎ ነው። ዩክሬን የማሊን ውሳኔ አርቆ የማያስብና ችኩል ስትል ገልጻለች። ዲፕሎማሲያዊ ቅራኔው የተከሰተው የዩክሬን ወታደራዊ የስለላ ቢሮ ቃል አቀባይ የማሊ አማጽያን ጥቃቱን ለመፈጸም አስፈላጊ ያሉትን መረጃ ከዩክሬን እንዳገኙ ማስታወቃቸውን ተከትሎ ነው። በሰሜን ማሊ የተዋረግ አማጽያን 84 የዋግነር ቅጥረኞችን እና 47 የማሊ ወታደሮችን ባለፈው ወር መግደላቸው ታውቋል። ኒጀር እርምጃውን የወሰደችው ከማሊ መንግሥትና ሕዝብ ጋር ያላትን አጋርነት ለማሳየት መሆኑን የመንግስት ቃል አቀባይ አብዱራህማን አማዱ በአገሪቱ ቴሌቪዥን ተናግረዋል። በማሊ ለተፈጸመው ግድያ በቀጠናው የሚገኘው የዩክሬን አምባሳደር ድጋፍ እንደሰጡ ኤምባሲው በፌስቡክ ማስታወቁን ተከትሎ የሴኔጋል መንግስት አምባሳደሩን ጠርቶ አነጋግሯል። በናይጄሪያ ተቃውሞ የሟቾች ቁጥር 21 ደርሷል። በኑሮ ውድነት ሳቢያ በናይጄሪያ ከተደረገው ተቃውሞ ጋር በተያያዘ 21 ሰዎች መገደላቸውን የሰብአዊ መብት ቡድኑ አምኒስቲ ኢንተርናሽናል አስታውቋል። የመንግሥትን ፖሊሲና ከፍተኛ የኑሮ ውድነትን በመቃወም በሺህ የሚቆጠሩ ናይጄሪያውያን ባለፈው ሳምንት ተቃውሞ አድርገዋል። ተቃውሞው አሁን መቀሳቀሱ ተነግሯል። የጸጥታ ኃይሎች ወደ ተቃዋሚዎቹ ጥይትና አስለቃሽ ጋዝ ሲተኩሱ መታዘባቸውን የኤኤፍፒ ዘጋቢዎች ከስፍራው አስታውቀዋል። የጸጥታ ኃይሎች ለግድያው ተጠያቂ አለመሆናቸውን አስታውቀዋል። በቅድሚያ የሟቾቹ ቁጥር 12 እንደነበር ነበር ተገልጾ የነበረ ቢሆንም በናይጄሪያ የአምነስቲ ኢንተርናሽናል ቢሮ ኃላፊ፣ ኢሳ ሳኑሲ እንዳሉት በሰሜናዊቷ ባውቺ ግዛት ሰባት ተጨማሪ ሰዎች መገደላቸው ቁጥሩ ወደ 21 ደርሷል። 21ዱም ተቃዋሚ ሰልፈኞች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን ኃላፊው ጨምረው ገልጸዋል። በተቃዋሚ ሰልፈኞች ላይ ጥይት መተኮሱን ያወገዙት ኃላፊው የጸጥታ ኃይሎች ድርጊት እንዲመረመር ጠይቀዋል። በአፍሪካ ከፍተኛ የህዝብ ቁጥር ያላት ናይጄሪያ ባለፈው ዓመት በፕሬዚዳንት ቦላ ቲኑቡ ተግባራዊ የሆነውን ታድሶ ተከትሎ ሀገሪቱ ለዘመናት ታይቶ የማይታወቅ የኢኮኖሚ ቀውስ ውስጥ ገብታለች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ የፖለቲካ ግድያ ለመፈጸም አሲሮ አሲሯል የተባለ ፓኪስታናዊ ተያዘ። ከኢራን ጋር ግንኙነት ያለው እና በአሜሪካ ውስጥ የፖለቲካ ግድያ ለመፈጸም አሲሮ ነበር ያሉትን አንድ ፓኪስታናዊ ይዘው ክስ መመስረታቸውን በብሩክሊን ኒውዮርክ የሚገኙ አቃብያነ ህግ አስታውቀዋል። አሲፍ መርቻንት የተባለው ግለሰብ ወደ ኒውዮርክ በመምጣት ነፍሰ ገዳዮችንም ለመቅጠር ሞክረዋል ተብሏል። አሲፍ መርቻንት ግድያውን እንዲያከናውኑ የመረጣቸው ግለሰቦች ማንነታቸውን የደበቁ የህግ አስከባሪ አባላት መሆናቸውን፣ እንዲሁም ቅድሚያ አምስት ሺህ ዶላር እንደከፈላቸውም ታውቋል። ግለሰቡ በተጨማሪ ትዕዛዝ ጠብቁ በማለት ከአሜሪካ ሊወጣ ሲል ተይዟል። ግድያው በማን ላይ ሊፈጸም ታቅዶ እንደነበረ ለፍርድ ቤት የቀረበው ሰነድ አላመለከተም። በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ግድያ ለመፈጸም ከኢራን በኩል ዛቻ በመኖሩ ተጨማሪ ጥበቃ እንደተመደበ የአሜሪካ ባለሥልጣናት አስታውቀው ነበር። ባለፈው ወር በፔንሲልቬንያ የተፈጸመባቸው የግድያ ሙከራ ግን በቁጥጥር ስር ከዋለው ግለሰብም ሆነ ከኢራን ዛቻ ጋር እንደማያያዝ ባለሥልጣናት ጨምረው አስታውቀዋል። ግለሰቡ ከፓኪስታን ወደ አሜሪካ ከመምጣቱ በፊት በኢራን ለሁለት ሳምንታት እንደቆየ አቃቢያነ ሕግ አስታውቀዋል። በአሜሪካ ምርጫ የሁለቱ ፓርቲዎች እጩዎች በመጪዎቹ ቀናት ምርጫውን ለማሸነፍ ወሳኝ በሆኑ ግዛቶች ላይ ዘመቻ ያደርጋሉ። በትናንትና እውነት የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ የሆኑት ካማላ ሃሪስ እጩ ምክትል ፕሬዚዳንት በመሆን አብረዋቸው የሚወዳደሩት የሚኒሶታ አገርገዥ ቲም ዋልዝ መሆናቸውን ፔንሲልቬኒያ ላይ በተደረገ የምርጫ ዘመቻ አስታውቀዋል። የዲሞክራቲክ ፓርቲ እጩዎች ከዛሬ ጀምሮ ምርጫውን ይወስናሉ በሚባሉት ግዛቶች ዊስከንሰን፣ ሚችጋን፣ አሪዞና እና ኔቫዳ ዘመቻ ያደርጋሉ። የሪፐብሊካን ፓርቲው ምክትል ፕሬዚደንታዊ እጩ ጄ ዲ ቫንስ በተመሳሳይ በዊስከንሰን እና ሚችጋን ዘመቻ ያደርጋሉ። በሰሜን ካሮላይና በሳምንቱ መጨረሻ ላይ ያደርጉ ያቀዱት ዘመቻ ወደ አካባቢው እየመጣ ባለው አስቸጋሪ የአየር ሁኔታ ምክንያት ወደ ሌላ ጊዜ ተላልፏል። የስልሳ ዓመቱ ቲም ዋልዝ በሚኔሶታ አገረገዥነታቸው በተከተሏቸው ፖሊሲዎች ምክንያት በተራማጅ አሜሪካውያን ዘንድ ተቀባይነት እንደሚያገኙ በመነገር ላይ ነው። የቀድሞ የአሜሪካ ብሔራዊ ዘብ አባልና የቀድሞ መምህር በመሆናቸውም በገጠር ያሉ ነጭ ድምፅ ሰጪዎችን ድጋፍ ያስገኝላቸዋል ተብሏል። በመጨረሻም ባንግላዴሽ አዲስ ጊዜያዊ መሪ ሾመች። የባንግላዴሽ ኤታማዦር ሹም የኖቤል ተሸላሚውን መሐመድ ዩኑስ የሀገሪቱ ጊዜያዊ መንግስት መሪ ሆኖ መመረጣቸውንና ነገ ሐሙስ ምሽት ላይ ከፓሪስ እንደተመለሱ ቃል መሐላ እንደሚፈጽሙ አስታውቀዋል። ኤታ ማዦር ሹም ጄኔራል ዌከር ዛማን መሐመድ ዩኑስን በመሪነት የሾሙት የ300 ሰዎችን ሕይወት የቀጠፈው ተቃውሞ የአገሪቱ ጠቅላይ ሚኒስትር የነበሩትን ሼክ ሐሲና ሀገር ለቀው እንዲወጡ ማስገደዱን ተከትሎ ነው። ተቃውሞ የተነሳው መንግስት ስራን በኮታ ለመስጠት በመወሰኑ እንዲሁም ሼክ ሐሲና ለረጅም ጊዜ በስልጣን ላይ መቆየታቸው በሰብአዊ መብት እሰት የሚጠየቁና ምርጫ ያጭበረበሩ ናቸው በሚል ነበር። በቅርቡ በተፈጸመው ሁከት ተሳታፊ የሆኑ ተጠያቂ እንደሚሆኑ የኤታ ማዦር ሽሙ ጀኔራል ዌከር አስታውቀዋል። በአሁኑ ወቅት ለወጉ ያህል የአገሪቱን የሚመሩት ፕሬዚዳንት ሞሐመድ ሻው ቡዲን ትናንት ማክሰኞ ፓርላማውን በትነዋል። ሙሐመድ ዩኑስ ባንክ በመመስረት በአነስተኛ ብድር ድህነት እንዲቀንስ አድርገዋል፣ በሚል ከ18 ዓመታት በፊት የኖቤል የሰላም ተሸላሚ ሆነው ነበር። ክብራትና ክብራን የምሽቱን ዜና በዚሁ አጠቃላለው ለቀሪ ዝግጅቶች ወደ ደረጃ ደስታ መልሳቸዋሉ። ለዓለም ዜናዎቹ እንግዶ ወልዴን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት አሁን ወደ ምሽቱ አብይ ርዕስ እናልፋለን። ብሔራዊ ባንክ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ገለጸ። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሪ ጨረታ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን ሲያስታውቅ 27 ባንኮች በጨረታው ላይ መሳተፋቸውን ገልጸዋል። ይህ የብሔራዊ ባንክ እርምጃ የውጭ ምንዛሪ ገበያን ለማረጋጋት የሚወሰድ መሆኑን የፖለቲካዊ ኢኮኖሚ ተንታኝ የሆኑት ሸዋየው ሽታሁን ለአሜሪካ ድምፅ ተናግረዋል። ይህ በእንዲህ እንዳለ የዋጋ ንረት ተጽዕኖን ለመከላከል ድጎማ ይደረግባቸዋል ከተባሉ የገቢ ምርቶች አንዱ የሆነው የነዳጅ ችርቻሮ መሸጫ ዋጋ ባለበት እንደሚቀጥል መንግስት አስታውቋል። ይህ እርምጃ ጠቃሚ ቢሆንም የትራንስፖርት ዘርፉ ተጨማሪ ትኩረቶችንም እንደሚሻ አስተያየት ሰጪዎች አመልክተዋል። ኬኔዲ አባተ የኢትዮጵያ ብሔራዊ ባንክ ዛሬ ረቡዕ ነሐሴ 1 ቀን 2016 ዓ ም ያካሄደውን ልዩ የውጭ ምንዛሬ ጨረታ ውጤት ይፋ ሲያደርግ አንድ የአሜሪካ ዶላር በአማካይ በ107.9 ብር ዋጋ መሸጡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚፈልጉትን የዶላር መጠንና አንድ ዶላርን በስንት ብር እንደሚገዙ በጨረታ ማመልከቻቸው ላይ አመልክተው መወዳደር እንደሚችሉ ብሔራዊ ባንኩ ትናንት ነበር ያስታወቀው። በዚህም መሰረት ልዩ የውጭ ምንዛሬ ጨረታው በዛሬው ዕለት መካሄዱን በማህበራዊ የትስስር ገጾቹ ያስታወቀው ብሔራዊ ባንክ 27 ባንኮች በጨረታው ተሳትፈዋል ብሏል። ጨረታውን ያሸነፉ ሁሉም ባንኮች ለ1 ዶላር በአማካይ 179 ብር ማቅረባቸውንም ገልጿል። የፖለቲካዊ ኢኮኖሚ ተንታኝ የሆኑት አቶ ሸዋፈራው ሽታሁን ብሔራዊ ባንክ የወሰደው እርምጃ የውጭ ምንዛሬ ዋጋን የማረጋጋት ዓላማ ያለው እንደሆነ ያስረዳሉ። የውጭ ምንዛሬ ጨረታ ማውጣት ሞኒተሪ ፖሊሲን ይመለከታል። ይህ ፖሊሲ የገንዘብ አቅርቦት እና የወለድ ምጣኔን የያዙ ናቸው። ይህንን ጨረታ የሚያካሂደው ለምንድን ነው ብለን ቅድም እንዳነሳነው ዋጋ ለመረጋጋት ነው። የውጭ ምንዛሬ ጨረታው ምን ፋይዳ ሊኖረው ይችላል፣ ምን ሚና ሊወጣ ይችላል ብለን በምንልበት ሰዓት ገንዘቡን ሲሸጥ በገበያ ውስጥ የሚረጨው ገንዘብ እንዲጨምር ያደርጋል። ምን ማለት ነው? አሁን በአብዛኛው የውጭ ምንዛሬ ይካሄድ የነበረው ከብላክ ማርኬት ነው። የተሻለ ዋጋ ስላለው ማለት ነው። ጥቁር ገበያ ይነግዱ የነበሩት ሰዎች ከዚህ በላይ ይወደድልናል፣ የተሻለ ዋጋ እናገኛለን በሚል የውጭ ምንዛሬውን ይዘውታል። ስለያዙት አሁን ብሔራዊ ባንክ ደግሞ ዋጋን ለማረጋጋት፣ የውጭ ምንዛሬ ገበያን ለማረጋጋት አሁን በመሸጥ የነው የማኒ ሳትላይውን በገበያ ውስጥ መጨመር ፈልጓል ማለት ነው። ስለዚህ ዋናው ነገር ምንድን ነው? ዋጋውን የውጭ ምንዛሪውን ገበያ ዋጋውን ለማረጋጋት በሚል እና በገበያ ውስጥ ያለውን የገንዘብ አቅርቦት ለመጨመር በማሰብ ያረገው ነገር ነው። ይሄ ውጤቱ ምን ሊሆን ይችላል? በተወሰነ መጠን ሊያረጋጋው የብሔራዊ ባንክ ገዥ አቶ ማሞ ምህረቱም የማክሮ ኢኮኖሚ ማሻሻያው ዓላማ አብዛኛው የውጭ ምንዛሬ ግብይት እንቅስቃሴ ወደ ባንክ ስርዓት እንዲሸጋገር ማድረግና የምንዛሬ ተመንን ማረጋጋት እንደሆነ ገልጸዋል። አቶ ማሞ የጨረታው ውጤት ይፋ ከሆነ በኋላ በሰጡት መግለጫ ባለፈው ሳምንት ውስጥ በባንክና በትይዩ ገበያው መካከል ያለው የምንዛሬ ዋጋ ልዩነት ትርጉም ባለው መልኩ መጥበቡን ስለ መናገራቸውን ባንኩ አመልክቷል። ብሔራዊ ባንክ ባወጣው መግለጫ ለንግድ ንግድ ባንኮች የአሜሪካ ዶላርን የሚሸጥላቸው ባቀረቡት የጨረታ ዋጋ ላይ በመመስረት መሆኑን ገልጾ፣ ሆኖም ማንኛውም ባንክ ለጨረታ ከቀረበው የዶላር መጠን ውስጥ ከ20 በመቶ በላይ እንደማይሰጠው አስታውቋል። ይህ የሆነበትን ምክንያት የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታሁን ለአሜሪካ ድምፅ እንደሚከተለው አብራርተዋል። በገበያ ይወሰን ሲባል የትም አለም ኢቭን አሜሪካኖችም እኮ ባንኮችን ይደጉማሉ አይደለም እንዴ የአለም ኢኮኖሚ ሲስተም ፒውር ካፒታሊስት አይደለም የትም ይሆኑ የዚህ አለም ኢኮኖሚ ሚክስድ ኢኮኖሚ ነው በቀይጥ በነፃ ገበያ ና በቁጥጥር ባለው ገበያ መሀል አቴቬሬጅ ዲስታንስ ያለው ነው ስለዚህ እንደሱ ማደጉ ሀያ ፐርሰንቱ የዋጋውን ግሽበት ለመቆጣጠር እና ሚዛናዊ የሆነ የገንዘብ ስርጭት በገበያ ውስጥ እንዲኖር ለማድረግ ትክክለኛ ውሳኔ ነው። ይሄ ማለት ሪፎርሙን እደግፋለሁ ማለት አለ ቴክኒካሊ ነው ያልኩ። ብሔራዊ ባንክ ባንኮች አንዱን የአሜሪካ ዶላር በ107.9 ብር አማካይ ዋጋ ለመግዛት መጫረታቸውን ያሳወቀው አብዛኛዎቹ ባንኮች ከገበያ ላይ አንዱን የአሜሪካ ዶላር ከ100 ብር ብዙም ባልበለጠ ዋጋ እየገዙ ባሉበት ወቅት ነው። የገበያውን ሁኔታ መሠረት በማድረግ ተመሳሳይ ጨረታዎችን በሚቀጥሉት ሳምንታት ውስጥም ሊያካሂድ እንደሚችል የጠቆመው ብሔራዊ ባንክ የዛሬውን ልዩ የውጭ ምንዛሬ ጨረታ ውጤት ተከትሎ ከነገ ነሐሴ ሁለት ቀን ጀምሮ አመላካች ዕለታዊ የውጭ ምንዛሬ ተመንን እንደሚያሳውቅ ገልጿል። ይህ በእንዲህ እንዳለ የነሐሴ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በሐምሌ ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የነዳጅ ማደያዎች ያልተገባ የምርት ማከማቸትና የዋጋ ጭማሬ ከማድረግ እንዲቆጠቡ ያሳሰበው ሚኒስቴሩ በዚህ ላይ ጥብቅ ቁጥጥርና ክትትል እንደሚደረግም አሳስቧል። በሌላ በኩል ላለፉት ጥቂት ቀናት የነዳጅ አቅርቦት አነስተኛ እንደነበረ አሽከርካሪዎችና የመኪና ባለ ንብረቶች ተናግረዋል። ከመካከላቸው የሆነው ማዕረግ ጌታቸው የነዳጅ ማደያዎች የዋጋ ለውጥ ሊኖር ይችላል በሚል በወሩ የመጨረሻ ቀናት ሽያጭ መቀነሳቸው የተለመደ መሆኑን አውስቶ ዋጋው ባለበት እንደሚቀጥል መወሰኑን ተከትሎ በዛሬው ዕለት ግን ሽያጩ በነበረበት መቀጠሉን ተናግሯል። ገበያ መሩ የውጭ ምንዛሬ ስርዓት ሊያስከትል የሚችለውን የዋጋ ንረት ተጽዕኖ ለመቀነስ መንግስት ከፍተኛ ድጎማ አደርግባቸዋለሁ ካላቸው የገቢ ምርቶች ውስጥ ነዳጅ አንዱ ነው። ነዳጅ መደጎሙ የዋጋ ንረትን ለመቆጣጠር አስተዋጽኦ እንደሚኖረው የሚገልጸው አስተያየት ሰጭያችን ማዕረግ ሆኖም የትራንስፖርቱ ዘርፍ ችግሮች በዚህ ብቻ ሊፈቱ የሚችሉ አይደሉም ይላል ነዳጅ አቅራቢ ባለ ንብረቶች። የፎሬን ኤክስቼንጅ ሬቱ ገበያ መር መሆኑን ተከትሎ ብዙዎቹ በገበያው ይተመናል ነዳጅም የሚል ተስፋ ነበራቸው። ይሁንና ነዳጅ አቅርቦቱ ላይ ግን እሱ አልተፈቀደላቸውም። ባለው ተመን እንዲሸጡ ነው የተደረጉት። ያንን ተከትሎ ረጃጅም ሰልፎች አሉ ዛሬ አዲስ አበባ ላይ። እኔም ከረጅም ሰልፍ በኋላ ቀድቼ ነው የወጣሁት። እውነት ለመናገር ትራንስፖርት የነዳጅ ብቻ ሳይሆን ሌሎች ነገሮችን ያካተተ ነው። የትራንስፖርት ዘርፍ አጠቃላይ የዋጋ ነገሮችን እንመልከት ከተባለ በእርግጥ ዋናው ጉዳይም ነዳጅ ነው። በዛ በኩል መንግስት ድጎማ እያደረገ መሄዱ አስፈላጊና ቢያንስ ቢያንስ ያለውን ሸቀጦች ዋጋ ንረት ለመቆጣጠር ለማረጋጋት በመጠኑም ቢሆን በጣም በጥቂቱም ቢሆን ያግዛል። ያ ማለት ግን ሙሉ በሙሉ ዋጋ ግሽበት ማረጋጋቱ በነዳጅ ላይ ብቻ የተወሰነ ነው ብሎ መናገር አስቸጋሪ ነው። ጋራጅ ባለሙያን ኑሮ የቤት ክራይ ከጨመረበት፣ በተለያዩ ቦታዎች የሚያወጣ ወጪ ከጨመረበት አንተ ለሰርቪስ ስትሄድ ይጨምራል። የመኪና ስፔር ፓርት የሚሸጥ ሰው፣ የመኪና ዘይት የሚሸጥ ሰውን በተመሳሳይ። ስለዚህ ቤንዚንና የናፍጥ ዋጋ አንድ አይነተኛ የማረጋጊያ መንገድ ተደርገው ሊወሰዱ ይችላሉ፣ ብቸኛ መንገድ ግን አይደሉም። ከአዲስ አበባ ወደ አዳማ የህዝብ ትራንስፖርት አገልግሎት የሚሰጠው ብርሃኑ ሽፈራው ደግሞ መንግስት በአጠቃላይ በሀገር ላይ ላሉት የነዳጅ ተጠቃሚዎች እኮ ማድረግ አለው የሚለውን ነገር ለማ ይሄ መኖር ጠብቀን ነበር። ይጨምራል፣ አስርም ሆነ አምስት አራትም ይጨምራል ብለን አስበን ነበር። ባለበት መቀጠሉ ቆንጆ ነው። በዚህ ሰውም ታገለግለዋለ። በጨመረ ቁጥር ያው ሰው ላይ ነው ይሳው ይጨምረው፣ ያኔ ቅሬታው ይጨምራል ብዬ አስባለሁ። ችግርን፣ ታሪፍን፣ የሰው መቸገርም ከነዳጅ አንጻር ብቻ ማየት ሳይሆን አሁን ለምሳሌ የምንገዛቸው ሮስፌሮች በአንጻር ላይ እየጨመሩ ነው። የአነ ስቴር ለምሳሌ ቁጥጥር አይደረግበት። ትናንት ባመጡበት ዋጋ አደለም ዛሬ ላይ የሚሸጡለን። ዶላር ጨምሯል፣ ይጨምራል። ዘይት እንደዛው ነው። ነዳጅ ብቻ አደለም። በዚህ ጉዳይ ላይ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ሚኒስትሩን ጨምሮ የተለያዩ የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለባለድርሻ አካላት በሰጡት ማብራሪያ ላይ መንግስት ለነዳጅ ድጎማ ብቻ አንድ መቶ ቢሊዮን ብር መመደቡን ተናግረው ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነበር የሰማችሁት። የአብይ ርዕሱን ነው። ተከታዩ ፕሮግራማችን የዕለቱ ዜና ትንታኔ ይሆናል። ወደዚያው እናልፋለን። በደቡብ ጎንደር ዞን የሶስት ወረዳ ነዋሪዎች በጎርፍ መከበባቸው ተገለጸ። በደቡብ ጎንደር ዞን ሶስት ወረዳዎች ከባድ ዝናብ መጣሉን ተከትሎ በሺዎች የሚቆጠሩ ሰዎች በጎርፍ መከበባቸውን የገለጹ ነዋሪዎችና የአካባቢው ባለስልጣናት ከ15 ሺ በላይ ነዋሪዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው አመልክተዋል። የፎገራና የሊቦ ከምከም ወረዳና መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ባለሙያዎች ዛሬ ረቡዕ ለአሜሪካ ድምፅ ሲናገሩ በሁለቱ ወረዳዎች በተለይ ከ12 በላይ የሚሆኑ ቀበሌዎች በጎርፍ መከበባቸውን አስታውቀዋል። በቀበሌዎች ያሉት ስድስት ትምህርት ቤቶችና ሁለት የእምነት ተቋማት በጎርፍ ጉዳት እንደደረሰባቸው የተናገሩ ባለሙያዎቹ በ3.7 ሄክታር መሬት ላይ የነበረ ማሳ ወድሟል፣ በርካታ የቤት እንስሳትም በጎርፍ ተወስደዋል ብለዋል። የደቡብ ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ አቶ በላይ አስራደው ለአደጋ የተጋለጡ ሰዎችን ወደ ሌላ ስፍራ ለመውሰድ በአካባቢው ያለው የጸጥታ ችግርና የበጀት እጥረት እንቅፋት እንደሆነባቸው ተናግረዋል። ኃላፊው ችግሩ ከመከሰቱ በፊት ሰኔ ወር ላይ ለሚመለከታቸው የፌዴራልና የክልል አስተዳደር አካላት ብናሳውቅም እስካሁን ምላሽ ማግኘት አልቻልንም ብለዋል። አስቴር ምስጋናው ዝርዝራላት በአማራ ክልል በደቡብ ጎንደር ዞን በተለይ በፎገራ እና በሊቦ ከምክም ወረዳዎች ውስጥ ባሉ አስራ ሁለት ቀበሌዎች በጣለው ከመደበኛ በላይ ዝናብ በሺዎች የሚቆጠሩ ሰዎች አስቸኳይ የነፍስ አድን ስራ እንደሚያስፈልጋቸው የአካባቢው ባለስልጣናት አስታወቁ። የሊቦ ከምክም ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ቅድመ ማስጠንቀቂያና ምላሽ ባለሙያ አቶ ወንደሰን አርያ ዛሬ ረቡዕ ለአሜሪካ ድምጽ እንደተናገሩት በወረዳው ካሉት አስራ ሶስት ቀበሌዎች ውስጥ ስድስቱ በከፍተኛ ሁኔታ በጎርፍ ተጠለቅለቀዋል። በዚህም በሰው በእንስሳና በሰብል ላይ ጉዳት መድረሱን አመልክተዋል። በዚህ ሳምንት ከፍተኛ የሆነ መጠን ያለው ጎርፍ በስድስት ቀበሌዎች ላይ ጉዳት አድርሷል። መጥለቅለቅ ሽና፣ ጠባጋ፣ ባምቢኮ፣ ገንደዋ፣ ካርጤዛን በሚባሉ ቀበሌዎች ላይ ማለት ነው። ከሶስት ሺ ሁለት መቶ ስድስት የሚሆኑ አባወራዎች ከቤታቸው ዋው ገብቶ አለኝ አጠቃላይ አስራ ሶስት ሺ ሰባት መቶ ዘጠኝ ቤተሰብ ይሆናሉ። በዚህ ጉዳት ተጎጅ የሆኑት ማለት ነው። በሶስት ሺ ሰባት መቶ አስራ ዘጠኝ ሄክታር መሬት ደግሞ ማሳው የተጎዳ ማለት ነው። በሩዝ ማሳ የተሸፈነ ነበር። ስድስት ትምህርት ቤቶች በውሃ ሙሉ በሙሉ ውሃ ገብቶባቸዋል። ትምህርት ቤቶቹ ላይ ወደ ሁለት ቤተ ክርስቲያናት፣ የዳልጋ ከብት ምግባል በግና ፍየል ወደ ሀያ አምስት የዳልጋ ከብትም ወደ አስራ አምስት ደሮ ከሰባት መቶ በላይ ደሩ አራት መቶ ቀፎ በላይ ጉዳት ደርሷል ማለት ነው። ይህ ይመስላል እስካሁን ያለው ጉዳት በሰው ህይወት ላይ እየደረሰ የለም። ወደ አስራ ሶስት ሺ የሚሆን ሰው እናወጣለን። ጀልባዎች ያስፈልጋሉ። የጀልባ አቅርቦቱ አልቀረበልንም እስካሁን ድረስ። ሌላው የፎገራ ወረዳ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት የቅድመ ማስጠንቀቂያና ምላሽ ባለሙያ የሆኑት አቶ ቻሌ ጌትነት በወረዳው ደረሰ ያሉትን ጉዳት ለአሜሪካ ድምጽ አብራርተዋል። ዘጠኝ ቀበሌዎች በጎርፍ ተጠቂ ናቸው ብለን ለይተናል። ስድስቱ ቀበሌ በተለይ ሙሉ በሙሉ ተጠቂ ነው። ሶስቱ ቀበሌ ደግሞ በከፊል ነው። ወደ ሀያ ሶስት ሺህ አካባቢ ማህበረሰብ ነው ቤታቸው አካባቢ በወንዝ ተከብቧል። በጣም አደጋ ላይ ናቸው። እስካሁን የለየ ነው። ወደ ሁለት ሺ አካባቢ ማህበረሰብ የቤቱ ዙሪያ አጠቃላይ በጎርፍ እየተጥለቀለቀ ይገኛል ማለት ነው። እነዚህን አሁን የተጥለቀለቁ ሰዎችን ወደ ደረቃማ አካባቢ አውጥቶ ኬንዳ የኬንዳ ዝግጅት ጀልባ እነዚህ ሰዎች ለማውጣት የጀልባ ትራንስፖርት አገልግሎት ያስፈልጋል። የኢትዮጵያ ሜትዮሮሎጂ ኢንስቲትዩት ባለፈው ሳምንት ቅዳሜ ሐምሌ ሀያ ዘጠኝ ቀን ሁለት ሺ አስራ ስድስት ዓመተ ምህረት በወጣው መግለጫ በቀጣይ ሁለት ወራት ከመደበኛ በላይ የዝናብ መጠን እንደሚጥል በአመለ የተለከተበት ትንበያ ከዘረዘራቸው ውስጥ የአማራ ክልል አካባቢዎች ይገኙበታል። በዚህም ቅጽበታዊ ጎርፍ፣ የመሬት መንሸራተትና የአነስተኛ ግድቦች ከመጠን ያለፈ መሙላት ሊከሰት ይችላል ብለዋል ኢንስቲትዩቱ። የአሜሪካ ድምጽ ያነጋገራቸው የየወረዳ አርሶ አደሮችም በጎርፍ ውሃው እንደተከበቡ መሆናቸውን ገልጸው ልጆቻቸውን ቆጥ ላይ ሰቅለው ውለው እንደሚያድሩ ተናግረዋል። በሊቦ ከምክም ወረዳ በጥባጋ ቀበሌ አርጋብስ ጎጥ ነዋሪ መሆናቸውን የነገሩን አርሶ አደር አይጠገባዳነ በጎርፉ ሰብላቸውንና ቤት እንስሶቻቸውን ማጣታቸውን ገልጸዋል። ከሳማ አልቋን ንብረትም ወድሟል። በግብቻ ወደ አንድ ሺህ አካባቢ ከቀንድ ከብት አንድ አስር የሚሆን ሚሆን ዛበሬ ጋማ ከብትም አለ። በቁጥር ያላስኩተኝ ዛበሬም ደግሞ ቀፎ ምድን ዶሮ ምናምን፣ የቤት እቃም ደግሞ በሙሉ ውሃ ስለገባበት ከውስጥ እንዳለ ብዙ ባህልም እንዳለ ወድሟል። ደረብ ግድቡ ላይ እየተጠራቀመ ዛሬ ላይ ስለሚለቀቅ ላስቸገረን ቀመስልነ እና ጀልባ ተሰጥቶናል። በጀልባ ላይ ያሉት ከተማ የሚወጡበት ምናምን ብታመቻችልን ጀርባ ነገር። በፎገራ ወረዳ አባ ኮኪት ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደርጌታቸው ጌታቸው ምትኩም ንብረቶቻቸው በጎርፍ መወሰዱንና ልጆቻቸውን በስጋት ውስጥ መሆናቸውን አመልክተዋል። ያለንበት በጣም ከባድ ነው። አናቶች ራሱ በአልጋ ላይ ነው ያሉ። ቆጥ ነገር ነው እንጂ ሰርተን ቆጥ አቃዚ ምድር ከፍታ ያለው አልጋ ነገር፣ ከዛ ላይ ነው ያስቀመጥናቸው። የአዝመራ አይነት እንኳን የለም አሁን እኔ ለራሴ ተመገን ያልኩት ብዙ ነገሮች በልቶብኛል ግን ልጆቼና ባለቤቴ ደህና በመሆናቸው እኔ ተመዝጀን ያልኩት በቃ ማለት አርሶ አደሮች በሙሉ መንግስት ከአካባቢው እንዲያወጣቸውና አስተማማኝ ጸጥታ ባለበት ጊዜያዊ ስፍራ እንዲያቆያቸው እንዲሁም በአካባቢው ያሉት የርብና ጉማራ ወንዞች እንዲገደቡላቸው ጠይቀዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽፈት ቤት ኃላፊ አቶ በላይ አስራደው በጎርፍ የተከበቡ ሰዎችን ለማውጣት አስፈላጊውን ድጋፍ ለማድረግ በአካባቢው ያለው ጸጥታ ችግር እንቅፋት እንደፈጠረባቸው ገልጸው ከወር በፊት ለክልሉ አስተዳደርና ለፌዴራል ፌዴራል መንግስቱ የበጀትና የጸጥታ ኃይል እገዛ መጠየቃቸውን አውስተው ምላሽ ግን አለማግኘታቸውን ተናግረዋል። በደቡብ ጎንደር ሶስት ወረዳዎች ላይ የዚህ የክረምት የጎርፍ ተጠቂ ወረዳዎች ናቸው፤ ሊቦ ከምከምና፣ ፎገራ እና ደራ። በእነዚህ ወረዳዎች ውስጥ ሀያ ሶስት ቀበሌዎች በተለይ ሁለት ወረዳዎች ላይ ክሪቲካል የሆነ የጎርፍ መጠቅለቅ ተከስቷል። አሁን እያጋጠመነ ግን እየሰራ ያለ እያጋጠመነ ያለ እኛ በርንገት ልክ የክልሉ መንግስትና የፌዴራል መንግስት እየሄደ የለም የሚል ነው በእኛ በኩል ያለና፣ ከሰኔ ሀያ ስምንት ጀምረን ለዚህ የሚያስፈልጉ በጀቶች ልከናል፣ ምላሽ አልተሰጠም። አንዱ ምንድን ነው የዚ አካባቢ ስራዎች ሰራ ጸጥታ ችግር ስላለ የጸጥታ እንዲመደብ እንፈልጋለን። ሁለተኛ በጀት ያስፈልጋል ማለት ነው። ሶስተኛው ደረጃ ደግሞ የሚወጡ ሰዎች የእርዳታ እህል ያስፈልጋቸዋል። ይህን የሚሆነውን አቅደን ልከናል ለክልሉ አደጋ መከላከል ለክልሉ ሀቢሮ ልከናል። ይሄ የሚመለከተው ኮሚቴ የክልሉ ኮሚቴ ኦን ካልሆንም በእኛ በኩል የሚፈጸም የለም። አሁን አርሶአደሮቹ ያነሱት ችግር የነሱ ችግር ችግር ሊሆን ይችላል ብለን እናስባለን። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው በታብል ስለ ጉዳዩ አንስተንላቸው ደቡብ ጎንደርን ጨምሮ በአማራ ክልል በተለያዩ አካባቢዎች ለሚከሰቱ የጎርፍ አደጋ ምላሽ ለመስጠት እንደተዘጋጁ ገልጸው ሰፊ ስራው የሚሰራው ግን በአካባቢው አስተዳደር ሲሆን ተጨማሪ ገዛዎች ሲያስፈልጉ ኮሚሽኑ ጣልቃ እንደሚገባ ጠቁመዋል። ለአካባቢው አስተዳደር የተሰጠውን የስራ ድርሻም ዘርዝረዋል ኮሚሽነሩ። ጀልባን በተመለከተ እኛ በፊትም እኮ ጀልባ ተሰጥቷቸዋን። ከኛ ሶስቱም ወረዳዎች አንዳንድ ጀልባ ነበር። ሁለቱ አበላሽተዋቸዋል። ለምሳሌ አንድ ወረዳ ጀልባ አለ፣ እኛ በፊት የተገዛላቸው። ከዚህ ውጭ እኛ ትናንትና ከጣና ተሳሰስ አንድ ጀልባ ትውስጥ ጠይቀናል፣ ሰጥተዋል። በአግባቡ መጠቀመቻ ሀይቻሉ። እኛ እዛ ሄደን ይህን ማስጠቀም አንችል። ሌላው ተከራይተው ጀልባ መጠቀም ይችላሉ። ብር እኛ ዞን ለዞኑ እንከፍለዋለን መክፈል ይቻላል። እህልም መጠባበቂያ ለን መስጠት እንችላለን ማለት ነው። የጸጥታ ችግር እጀባ ያስፈልገናል ሆኑ መስራት ያለበት ነው። ለምሳሌ አሁንም ሰው መግብ ከጅ አስተዳደሩ ይህን መስራት ይችላል። ምክንያቱም ሰው ማስወጣት ይችላሉ ውለታ ፈጽመው እስካመጡ ድረስ አይደለም እኛ ፌዴራል ጭምር ይከፍላል። ይ ለምሳሌ አሁን በዚህ ዓመት ጎርፍ አሁን ለምሳሌ ደቡብ ጎንደር ብቻ አይደለም ደቡብ ወንዶ ሰሜን ሸዋለን አለ ይሄ ኦሮሞ ብሔረሰብ ይሆናለን ለሁሉም ነው። ኦሮንቴሽን የፈጠነው እና ምክንያቱም ቀድሞ ትንበያው ተነግሯል። እንዲህ አይነት ችግር እንደሚገጥመን እኮ እየተነጋገርን ነው የመጣ ነው። ስለዚህ አሁን በሚፈጠረው የአካባቢው መንግስት ዞንና ወረዳ ይህን ሰርቶ ሲቸግረው እኛ መደገፍ ነው እንጂ አሁን እኛ ኦልሬዲ እኮ ሬዲ ነን እህል አሁን እኛ አዘጋጅተናል ይገጥመናል ብለን ይህንን የአካባቢው መንግስት የትል ዳርጎ ማስቀመጥ አለበት። ሲያስቀምጥ አስፈላጊው እንደግፋለን። አሁን ትናንትም ተነጋግረን ጀልባም ጭምር እኛ በምንችለው አቅም እንደግፋለን ብለን ቀድመን ቃል ገብተንላቸዋን ተከራይተው እንዲወስዱ ፌደራል መንግስትም ናታ ጠይቅ ያለው አደጋ ስጋ ተደግፎ ችግር የለም ብሏል። ስለዚህ አሁን እዛ ጋ ያለው ወጣቶች አማኔጅ ማድረግ ከተቻለ እና ከሰሩ የመደጋገፍ ችግር በኛ በኩል የለም። በደቡብ ጎንደር ዞን ደብረ ታቦር ከተማ ባለፈው ሳምንት መጨረሻ በመንግስትና በፋኖ ታጣቂዎች መካከል ዳግም በተቀሰቀሰው ግጭት የተሽከርካሪና የአገልግሎት ሰጪ ተቋማት ስራ አቁመው የነበረ ሲሆን ከተማው ወደ ሰላማዊ እንቅስቃሴ መመለሱን ትናንት ነዋሪዎችንና የከተማው አስተዳደርን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው። ሶማሊያ ውስጥ በሚገኝ አንድ ትልቅ ከተማ የሚገኙ ፖሊሶች ከረጅም ጊዜ በፊት ታውጆ የቆየውን ክልከላ ተግባራዊ በማድረግ በመቶዎች ከተቆጠሩ ሴቶች ላይ ኒካቦቻቸውን አስወልቀው ወስደውባቸዋል። እማኞች ፖሊሶች ኒካቦቹን አቃጥለዋቸዋል ብለዋል። ከሞቋዲሾ በአጃንስ ፍራንስ ፕሬስ የተጠናቀረውን ዘገባ ዝርዝሩን ይዟል ቆንጅታየ እንደሚከተለው ታቀርበዋለች። የደቡባዊዋ የሶማሊያ ጁባላንድ ግዛት ባለስልጣናት በወደብ ከተማዋ በኪስማዮ በፀጥታ ምክንያት ሴቶች ሙሉ ፊታቸውን በሚሸፍነው ኒካብ እንዳይሸፋፍኑ የከለከሉት እንደ አውሮፓውያን የዘመን አቆጣጠር በ2021 ነበር። ይሁን እንጂ ክልከላው ሙሉ በሙሉ ተግባራዊ ሳይሆን ቆይቷል። የከተማዋ የፖሊስ አዛዥ ኮሎኔል አህመድ ጌሌ ዋርሳሜ ለፈረንሳይ የዜና ወኪል በሰጡት ቃል ክልከላውን ከተላለፉ ብዙ መቶ ሴቶች ላይ ኒካባቸውን ገፈን ወስደናል ብለዋል። waxaan afartii maalmoodee lasoo dhaafay ka wadnaen hawlgal magalada kismaayo gudaheeda hawlgalkaas oo ah bacsiga iyo la dagaalanka indarsheereerka iyo afduubka iyo wixi la halmaala arrintaasoo magalada kismaayo horekismaayo wusx lallafut aradta qanaat inqisiqqaase akahidanal ba nikab mashafaafan takalkilal "ክልከላው አልተነሳም። ሴቶቹ ደግሞ በኒካቡ መሸፋፈናቸውን ቀጥለዋል። እኛ ደግሞ ያ ከጸጥታ ጥበቃ አኳያ ጎጂ ነው ብለን እናምናለን። የጸጥታ ኃይሎች በየሰፈሩ እየተዘዋወሩ በኒካብ የተሸፋፈኑ ሴቶችን እንዲይዙ፣ መቀጮም እንዲጥሉባቸው መመሪያ መሰጠቱን ተናግረዋል። እርምጃውን የወሰድነው ባለው የጸጥታ ስጋት ምክንያት ነው ያሉት የፖሊስ አዛዡ የአልሸባብ ታጣቂዎች በኒካብ የተሸፋፈነች ሴት መስለው ጥቃት ሊያደርሱ ይችላሉ የሚል ስጋት ስላለ እንደሆነ አስረድተዋል። ባለፈው አርብ ዋና ከተማዋ ሞቃዲሾ ውስጥ ሰው በሚበዛበት የባህር ዳርቻ ላይ በአጥፍቶ ጠፊ ቦምብ እና በጥይት በተፈጸመ ጥቃት 37 ሰዎች ተገድለዋል። ባለፉት ቅርብ ወራት ከደረሱት ሁሉ ቁጥሩ የበዛ ሰው የተገደለበት ጥቃት መሆኑን የተመለከተው የአርብለቱ ጥቃት የደረሰው የሀገሪቱ የጦር ኃይሎች ባለፈው ሐምሌ ወር ጁባላንድ ግዛት በሚገኙ የጦር ሰፈሮች ላይ ጥቃት የከፈቱ በርካታ የአልሸባብ ተዋጊዎችን በመግደላቸው ለመበቀል ሳይሆን እንዳልቀረ የሶማሊያ ባለስልጣናት ይናገራሉ። ከኪስማዮ ዘጠና ኪሎ ሜትር ርቀት ላይ በሚገኙት የጦር ሰፈሮች ላይ የአልሸባብ ታጣቂዎች ባደረሱት ወረራና ተከትሎም በተካሄደው ውጊያ ሁለቱም ወገኖች አንደኛው በሌላኛው ላይ ከባድ ጉዳት አድርሰናል ብለዋል። የኪስማዮ የፖሊስ መኮንን አዳን ሳላት የግዛቲቱ ባለስልጣናት የኒካብ ክልከላውን አሁን ማስከበር የፈለጉት አልሸባብ ሲቪሎች ላይ ጥቃት በማድረስ ለመበቀል መሞከሩ አይቀርም የሚል ስጋት ስላላቸው እንደሆነ ተናግረዋል። የአልሸባብ ታጣቂዎች ራሳቸውን እንዳይታወቁ አድርገው በመንቀሳቀስ ጥቃት ለመፈጸም የማያደርጉት ነገር አይኖርም ሲሉም ፖሊሱ አክለዋል። እማኞች ፖሊሶቹ ከሴቶቹ ላይ የወረሷቸውን ኒካቦች በግላጭ አቃጥለዋቸዋል እያሉ ነው። ሐሰን ሙሴ ፖሊሶቹ ሴቶቹን እያስቆሙ ኒካባቸውን ከላያቸው እየገፈፉ ወስደዋል፣ ከየመደብሩም ወርሰው አቃጥለዋል ብለዋል። ፋዱማ አብድላሂ መፍትሄ ያሉትን አስተያየት ሰጥተዋል። ኒካቦቹን ሰብስበው አቃጠሏቸው ያሉት ፋዱሞ አንዳንዶቹ በጣም ውድ ናቸው በ15 እና 16 ዶላር የተገዙም አሉ መንግስት ፀጥታ ለማስከበር ሌላ መንገድ ቢፈጥርና ኒካቦቹን ለሴቶቹ ቢመልስ ይሻል ነበር በይነኝ ብለዋል ፋዱሞ በደቡባዊ ሶማሊያ በሚገኙ ዶሎ እና ባይደዋ ከተሞችም ባለስልጣናት ከጸጥታ ስጋት ጋር በተያያዘ ተመሳሳይ ክልከላዎችን አውጀዋል። አሁን ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። የአሜሪካ ፕሬዝደንታዊ እጩ ተወዳዳሪዎች ተሟልተው ምክትል ፕሬዝደንት ካማላ ሀሪስ ትላንት ማክሰኞ አብረዋቸው የሚወዳደሩትን አጋራቸውን ሰይመዋል። ከአሜሪካ ነባር ከተሞች አንዷ በሆነችው በሰሜናዊ ምስራቅ ፔንሰልቬኒያ ግዛት ፊላዴልፊያ የተገኙት ግን የዲሞክራቲክ ፓርቲ እጩ ብቻ አልነበሩም። የቪኦኤ የዋሽንግተን ከፍተኛ ዘጋቢ ካሮሊን ፕሬስቲ ተከታዩን ዘገባ አሰናድታለች። እንደሚከተለው ይቀርባል የአሜሪካ መስራች አባቶች ነጻነታቸውን ባወጁባት ከተማ ፊላዴልፊያ ትላንት ማክሰኞ ዴሞክራሲ በሁለቱም የፖለቲካ ፓርቲዎች ጋር ተነስታለች። ለመጀመሪያ ጊዜ ምክትል ፕሬዚደንት ካማላ ሀሪስ የዲሞክራቲክ ፕሬዚደንታዊ እጩ ተወዳዳሪ አጋራቸውን የሚኒሶታውን ገዢ ቲም ዋልዝን አስተዋውቀዋል። ሲምና እኔ ለትረምፕና መሰረታዊ ነጻነቶቻችንን ሊገቱ ለሚፈልጉ ሰዎች መልእክት አለን፣ ወደኋላ አንመለስም። የጦር ሰራዊቱ አባል የሁለተኛ ደረጃ ትምህርት ቤት መምህር ሆኑ፣ ከዚያም የእግር ኳስ አሰልጣኝ ቀጥሎም፣ የፖለቲካ ሰው ሆነው መጡ። ዋልዝ የሪፐብሊካን ተፎካካሪዎች እጩዎችን በቀጥታ ያጠቁት ወዲያውኑ ነበር። እኔ ትዝብቴንና የተመለከትኩትን ነው በቃ መናገር አለብኝ። ታውቁታላችሁ፣ ይሰማችኋል። እነዚህ ሰዎች አስፈሪ ናቸው። እናው ልክ የማይገቡ እንግዳ ነገር ናቸው። ያን የምታዩት ያንን ነው የምታዩት። አንዳንድ ዲሞክራቶች ዋልዝ የተለያዩ የፖለቲካ ቡድኖችን በመደገፍ የሚታወቁ ግዛቶችን ወደ ፓርቲው ይመልሳሉ ይላሉ። ዳን ላዳይስ የሃሪስ ደጋፊ መራጭ ናቸው። ይህ የሃሪስ ምርጫ ዘመቻ ማሸነፍ ያለበት ዋና የህዝብ ክፍል ነው ብዬ አስባለሁ። እና ቲም ዋልዝ ለእነዚህ መራጮች እውነቱ የሚናገሩ ይመስለኛል። በሌላ በኩል ከጥቂት ሰዓታት ቀደም ብሎ በከተማው ማዶ የሪፐብሊካኑ ምክትል ፕሬዝደንት እጩ ጄዲ ቫንስ ከመገናኛ ብዙኃን ለቀረቡላቸው ጥያቄዎች ምላሽ በመስጠት የራሳቸውን የተለየ የምርጫ ዘመቻ አካሂደዋል። ስለ ሃሪስ አጋር ጠንከር ያለ ትችት ሰንዝረዋል። የቲም ዋልዝ ሪከርድ ቀልድ ነው። እሱ በማንኛውም ደረጃ ባለ በሁሉም የዩናይትድ ስቴትስ መንግስት ውስጥ ካሉት በጣም ካከረሩ የግራ አክራሪዎች አንዱ ነው። ቫንስ ዲሞክራቶችን በኢሚግሬሽን በፌንተኒልና በኢኮኖሚ ተችተዋቸዋል። የስቶክ ገበያው መውደቅን የካማላ ውድቀት ሲሉ ጠርተውታል። ወደ ምርጫው ዘመቻ ዝግጅት ስፍራ ለመግባት ሰልፍ የያዙትን የማንን እንደሚመርጡ ገና ያልወሰኑት ዋይን ኢስትማን በእጃቸው የሪፐብሊካኑ ምክትል ፕሬዚደንታዊ እጩ ጄዲ ቫንስን የግል ማስታወሻ መጽሐፍ ይዘዋል። ጸሐፊ የሆነ ፖለቲከኛ ማግኘት ያልተለመደ ነገር ነው። ስለዚህ የበለጠ የማወቅ ጉጉቶ አለኝ። በዘጠና ቀናት ውስጥ የአሜሪካ መራጮች ከቀድሞው ፕሬዚደንትና ከአሁኗ ምክትል ፕሬዚደንት መካከል ማንን እንደሚመርጡ ይወስናሉ። የሃሪስ ቡድን ግን ትረምፕ እንዳይደገሙ የሚጠይቀውን የጋራ መፈክር እያስተጋቡ ነው። ወደኋላ አንመለስም፣ ወደኋላ አንመለስም። ከዚህ በኋላ የሃሪስ ወልዝ ቡድን በሚቀጥሉት አምስት ቀናት ውስጥ አምስት ተጨማሪ ብርቱ የምርጫ ፍልሚያ የሚደረግባቸውን ግዛቶች ይጎበኛል፤ ዊስካንሰን፣ ሚሽገን፣ ሰሜን ካሮላይና፣ አሪዞናና ኔቫዳን። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሴቶችና ቤተሰቦች ይሆናል። የራያ ወረዳዎች ተፈናቃይ እናቶችና ሕፃናት በአሳሳቢ ችግር ውስጥ መሆናቸውን ገለጹ። ከራያ አላማጣና ከራያ ባላ ወረዳዎች እንዲሁም ከአላማጣ ከተማ ተፈናቅለው በሰሜን ወሎ ዞን ቆቦ ከተማ ውስጥ የሚገኙ እናቶች በአሳሳቢ የምግብ የመጠለያና የሕክምና ችግር ውስጥ እንደሚገኙ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው ባለው የጸጥታ ችግር ምክንያት ተፈናቃዮች የሚገኙበትን ተጨባጭ እውነታ የሚያጠና የልዑካን ቡድን ወደ ስፍራው ለመላክ አለመቻሉን አስታውቋል። ይሁን እንጂ ተፈናቃይ እናቶችና ናት ያለባቸው የምግብ የመጠለያና የሕክምና አገልግሎት እጥረት አሳሳቢ መሆኑን አመልክቷል። መስፍን አራጌ ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ከጦርነቱ በኋላ በአማራ ክልል ሲተዳደር ከነበረው የጥሙጋ አካባቢ ዳግም ተቀስቅሷል ባሉት ግጭት ምክንያት ተፈናቅሎ ቆቦ ከተማ ከገቡ አራት ወራት እንደሆናቸው ከተናገሩ ተፈናቃይ መካከል አንዷ ወይዘሮ እርጎ ሰይድ ከአስር ቀናት በፊት በመጠለያ ካምፕ ውስጥ ሳሉ ስድስተኛ ልጃቸውን በሰላም መገላገላቸውን ገልጸዋል። ከጥሙጋ ከመጣን አራት ወራችን ነው። ከወለድኩም አስር ቀኔ ነው። ከካምብ ላይ ነኝ ያለሁትኝ የስድስት መጣ ሰባት መተሰብ ነኝ። አሁን ይሄ ጋራ ስምንተኛ ማለት ነው እንግዲህ። እዚህ የሚበላም የለም የሚጠጣም የለም። የቆቦ ህዝብ እንጀራ እያመጣ ውሃ እያመጣ ሲያበላን ሲያጠጣ እንከረመ በኋላ ደግሞ አውራ ጎዳና የሚባል ደግሞ ቆርቆሮ በቆርቆሮ ቤት አንጥቶ አስገቡነ። አሁን ደግሞ ተክኒክና ሙያ የሚባል ደግሞ ከታች ደግሞ በገደመዩ መውጫ ደግሞ አንጥተው ደግሞ ከዛ ሰውና የሚበላም የለም የሚጠጣም የለም። ያው ሰው እያመጣ አንድ እንጀራ ሁለት እንጀራ ይጠልልኛል። ያችን እየበላሁኝ ውላለሁ አድራለሁኝ አለሁኝ። ልጆችም ልመና እየለመኑ በፌስታል እንጀራ እየ የለመዱም የሚተዳደሩት በጣም ነው የሚያስለቅስ በጣም የሰቀቀ ኑሮ ነው ያለ። ነው ራያ አላማጣና ከራያ ባላ ወረዳዎች ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል አስተዳደር ስር ሲተዳደሩ የቆዩ አካባቢዎች ናቸው። ከጦርነት በኋላ ደግሞ የአላማጣ ከተማና የራያ አላማጣ ወረዳ ጊዜ አስተዳደሮች በሚል በአማራ ክልል ስል በተዋቀሩ መዋቅሮች ሲተዳደሩ ቆይተዋል። ከአራት ወራት በፊት በአካባቢው ግጭት መፈጠሩን የተለያዩ አካላትን ጠቅሰን ዘገባ ማስደመጣችን የሚታወስ ሲሆን ይህን ግጭት ተከትሎ ነው። ነዋሪዎችና በወቅቱ በከተማው ሆኖ ሲያስተዳድሩ የነበሩ አስተዳደሮች ጭምር ተፈናቅለው ቆቦ ከተማ እንደሚገኙ መናገራቸውን መዘገባችን ይታወሳል። ጉዳዩን በተመለከተ በወቅቱ ለብዙኃን መገናኛ መግለጫ የሰጡት የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት ሌተና ጄኔራል ታደሰ ወረደ ባለፉት ቀናት በራያ አላማጣ አካባቢ የተፈጠረው ግጭት በተፈናቀሉ ሚሊሻዎች እና በአማራ ክልል በተዋቀሩት የራያ አላማጣ ታጣቂ አካላት መካከል የተፈጸመ የአካባቢ ግጭት ነው ብለው ነበር ነበር በወቅቱ ግጭት ተነስቶበታል ከተባለው አካባቢ እንደተፈናቀሉና በቆቦ ከተማ እንደሚገኙ የተናገሩት ተፈናቅሎ በመጠለያ ውስጥ መውለድ ለእናትም ለሕፃንም ከባድ እንደሆነ የጠቅሱት ወይዘሮ እርጎ።

አሁን ሰዎቹ ነጭ ዶቄት ነገር ምናምን ቁንጥር አርገ ሲያመጡ ያችን ሙቅ ነገር አሙቅ ያችን ስጠጣ ትንሽ የተፈስደታል። ያችን ይጠባል፣ ዝም ይላል። የቀረ እንዳለቃተ ነው የሚወለው። ቢያንስ አሁን አንድ ክላስ ትልቅ ተብሎ አምሳ ስልሳ አንድ ቤት አሉ ብታይ፣ የጩኸቱ ነገር ያው ምን ብዬ ልንገረች። በአማራ ክልል ስር ተቋቁሞ የቆየው አላማጣ ከተማ ጊዜ አስተዳደር የሴቶችና ሕጻናት ጉዳይ ጽህፈት ቤትን በመምራት ላይ እንደነበሩ የተናገሩት ገነት አበበ ከአላማጣ ከተማ እንዲሁም ከራያ አላማጣና ራያ ባላ ወረዳዎች ወደ ቆቦ ከተማና አቅራቢያው የተፈናቀሉ ሰዎች ብዛት እስከ ስልሳ ሺህ እንደሚገመት ጠቁመዋል። ከእነዚህም ውስጥ ሀያ ሺህ የሚሆኑት በቆቦ መጠለያ ካምፕ ውስጥ እንደሚገኙ ተናግረዋል። አብዛኞቹ ተፈናቃዮች ከቤተሰብ ተጠግተው፣ ጥቂቶቹ ደግሞ ተከራይተው እንደሚኖሩ የሚያስረዱት ወይዘሮ ገነት ከተፈናቀሉት ውስጥ ከአንድ ሺህ የሚልቁት የሚያጠቡ መሆናቸውን አመልክተዋል። ወደ መጠለያ ካምፑ ከመጡ በኋላ የወለዱ እናቶችም ሆኑ የተወለዱት ጨቅላ ሕጻናት በአሳሳቢ ሁኔታ ላይ እንደሚገኙም ጠቅሰዋል። በርከት ያለ ህዝብ ነው ለማጣ ከተማ የተፈናቀለው ማለት ነው። በዛ ውስጥ ብዙ ሴቶችና ህፃናት፣ መጫቶች፣ ነፍሰጡሮች ብዙዎች ናቸው ያሉብን። በተጨባጭ አሁን ራሱ ከዛ ከተፈናቀል ጀምሮ አስር የሚያክሉ ሴቶች ወልደዋል ካምፕ ላይ እነዚህ እናቶች በጣም የሚያሳዝንን ምኝታ የላቸውም። ሲሚንቶ ላይ ባኮ አንጥፎ ነው የሚተኙት። በዛ ላይ ምግብ የላቸው ህፃናት ልጆች ይዘው ህክምና አገልግሎት የለ። የህክምና አገልግሎት ራሱ ከቆቦ ከተማ ጋር ተነጋግረን ህክምና አገልግሎት ቢፈቀድ ብለን አልቻለም። የከተማው ምንም አይነት በጀት የለ ምናምን ተብሎ ምንም የህክምና እርዳታ የሚደረግላቸው ልጆች የሉ። በስኳር በሽታ በኤች በኤችአይቪ በቲቪ በተለያየ በሽታ የተጠቁ ህፃናት ልጆች አሉ ማለት ነው መንግስትም ያገዘንና ነገር በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ በግንቦት ወር ባወጣው ሪፖርቱ ከአላማጣ ከተማና ዙሪያው ዙሪያ ወደ ተለያዩ አካባቢ የተፈናቀሉ ሰዎች ሀያ ዘጠኝ ሺህ ገደማ እንደሆነ ጠቅሶ ቁጥራቸው ሊጨምር እንደሚችል አመልክቶ ነበር። ከህክምና አገልግሎት አሰጣት ጋር ተያይዞ በቀረበው ቅሬታ ላይ ምላሽ እንዲሰጡን ወደ ቆቦ ከተማ ጤና ጽህፈት ቤት ኃላፊ ሰለሞን ስንታየሁ ያደረግነው የስርክ ሙከራ አልተሳካም። የሰሜን ወሎ ዞን ጤና መምሪያ ኃላፊ ለቁ መኮንንም ለጊዜው ስራ ላይ ያለመሆናቸውን ነግረውን እንደተመለሱ ምላሽ እንደሚሰጡን አስታውቀውናል። የክልሉ ጤና ቢሮ የህዝብ ግንኙነት ኃላፊ ታምራት ማለደ በተመሳሳይ የስልክ ጥሪ አድርገንላቸው ስልካቸው አልተነሳልንም። ከአላማጣ ከተማ ተፈናቅላ በቆቦ ከተማ እንደምትገኝ ለአሜሪካ ድምጽ በስልክ የገለጸችልን ሌሏ የ22 ዓመት ተፈናቃይ መቅደስ ፍቅር በምግብና የህክምና እጥረት ጽንስ እንደተጨናገፈባት ተናግራለች። ከርኩኝ ብር ክፋይ ሲሉኝ ብር አልነበረንም። ለምነው አሳከሙኝ። እነናቴ አባቴም አሉ ለምነውልኝ። ከዛ ታከምኩኝ። አሁን ደግሞ ከወጣድኝ በኋላ ለራሱ በቃራ ባለ ችግር አለ። በቃ አሁን ለራሱ የሚጠግን ነገር ምንም ነገር አላገኘሁም። እንጀራ ለራሱ በወጥ አላገኘሁም። አንዳንድ ቀን ጾሜ ኖላለ፣ አንዳንድ ቀን ደግሞ አንድ የበልቸበት ሞል ቀን አለ። በቃ ብዙ አሁን ከወጣኝ ለራሱ በኋላ ሰውነቴ በቃ ራሴን ችዬ መቆም አቅቶኛል፣ እየተንቀጠቀጠ ነው። ምንም የሚበላ ነገርም የለም። በጣም ችግር አለ። አንድ ሳምንት አካባቢ ሆነኛል። አንድ ሳምንቴ ነው። ያው በዚህ በችግር ያው የመጀመሪያ ልጅ አጥቻ አለሁኝ። አቅፌ ለመሳምም አልቻልኩም፣ ተጨናግፎብኛል። ባለው ችግርና ስቃይ እንግልት ካላማጣ ከተማ ዜሮ ሐሙስ ቀበሌ ተፈናቅለው ከሰባት ልጆቻቸው ጋር በቆቦ ቴክኒክና ሙያ ኮሌጅ ግቢ ውስጥ እንደሚኖሩ የሚናገሩት አገኙ መብሬ የተባሉ እናት ደግሞ ሕይወት እንደከበዳቸው አመልክተዋል። ያለምንም እርዳታ ቴክኒክና ሙያ የሚባል እዛ ወስደው ታጉረናል። በጣም የሚገርም ልጆች አሉ የሚያሳዝኑ፣ የቀን ስራ እየሰሩ ሊስትሮ እየጠረጉ የማንም በረንዳ እያዩ የሚበላውን እያዩ በጣም የሚያስለቅስህና መፈጠርህ ግን ያስጠላል። በጣም ከባድ ነው ልንገርህ። ልጆች ጋር ከማሳለፍ ቤተክርስቲያን ሄጀን ሳሳልፈው ልንገር ምን ያህል እንዳልኖር ካሁን በኋላ ብቻ። ግን ለልጆቼ በተወለዱባት ሀገር እንዲኖሩ የሚል ተስፋ አለኝ። መድሀኒዓለም ለዚያ አደረሰኝ። በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና ፍልሰተኞች መብቶች የስራ ክፍል ዳይሬክተር እንጉዳይ መስቀሌ በአካባቢው ዋለው የጸጥታ ችግር ምክንያት ተፈናቃዮቹ የሚገኙበትን ተጨባጭ እውነታ የሚያጠና ቡድን ለመላክ አለመቻሉን ገልጸዋል። ይሁን እንጂ በተፈናቃይ እናቶችና ህጻናት ላይ የምግብ የመጠለያና የህክምና አገልግሎት እጥረት አሳሳቢ መሆኑን ሳይጠቅሱ አላለፉም። በፀጥታ ምክንያት ወደ አካባቢው በፍጹም ቡድን ማንቀሳቀስ አልቻልም። በአካባቢው ላይ ቡድን ልከን ቦታው ድረስ ተገኝተን ቢሆን ሻለ ዲቴል ሊሆን መረጃ መስጠት ይቻል ነበር። ተቋማችሁ በሴቶች ላይ መፈናቀሉ ያስከተለውን ችግር በአጠቃላይ እንደ እንዴት ይገልጸዋል? በቂ መጠለያ አይኖርም፣ በቂ ምግብ አገኙ፣ በተለይ ደግሞ በቂ የጤና ክትትልም ስለማይደረግ እና ደግሞ በቂ የጤና አቅርቦች ስለሌለ የተለያዩ የጤና ተግዳሮቶች ይጋለጣሉ። ሰዎቻ በቀደመው ሪፖርቱ ምንም አይነት ሰብአዊ ድጋፍ የሚያደርጉ ግብረሰናይ ድርጅቶች አለመኖራቸውን ገልጾ ተፈናቃዮቹ የአካባቢው ማህበረሰብ በሚያደርግላቸው የተቆራረጠ ድጋፍ ሕይወታቸውን እያቆዩ መሆናቸውን አብራርቷል። አጣዳፊ የሕይወት አድን ድጋፍ ያስፈልጋቸዋል ሲልም ማሳሰቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን ከዚሁ የሴቶችና የቤተሰብ ዝግጅት ሳንወጣ ወደ ኡጋንዳ እናመራለን። በኡጋንዳ ጡት የሚያጠቡ ሴቶች ማህበረሰብ ቡድን አዲስ የተወለዱ ጨቅላ ሕጻናትን መመገብ ብቻ ሳይሆን ህይወታቸውን እንዲቀጥል ለማድረግ የሚታገሉ እናቶችንም እየረዳ ነው። ሀሊማ አቱማኒና ሙካሳ ፍራንሲስ ከኡጋንዳው መዲና ካምፓላ ተከታዩን ዘገባ ልከዋል፤ እንደሚከተለው ይቀርባል። ባለፈው መጋቢት ወር የነፍሰ ጡሯ ማባዚ ሬስቲ ዶክተሮች ሬስቲንን ያዋለዷት አንድ ወር ቀደም ብሎ በ36 ሳምንቷ ወደ ድንገተኛ ቀዶ ሕክምና ክፍል ካስገቧት በኋላ ነው። ያንንም ተከትሎ ሬስቲ የልብ ድካም ስላጋጠማት የህይወት ማሰንበቻ ድጋፍ ተደርጎላታል። በማገገሚያዋ ወቅት ግን ልጇን ጡት ማጥባት ባለመቻሏ ሆስፒታሉ ለጡት ወተት መተኪያ የዱቄት ወተት ወይም ፎርሙላ አቅርቦላታል። he was given powdered የዱቄት ወተት ነበር የተሰጠው። እንዳለመታደል ሆኖ ግን ያለ ጊዜያቸው በተወለዱ ጨቅላ ህጻናት ዘንድ ለተለመደው ከባድ የአንጀት በሽታ ስለተጋለጠ ሰውነቱ ወተቱን በውስጡ በደንብ ማዋሃድ ተሳነው። ሬስቲ ችግሯን በኡጋንዳ ለሚገኘው የጡት ወተት ማህበረሰብ በማሳወቋ ህጻኑ ከለጋሽ የጡት ወተት ማግኘት ጀመረ። ራቸል አኩጉዚ ብዌ የኡጋንዳ የጡት ወተት ማህበረሰብ ኃላፊ ነች። ድርጅቱ እንደ ኤሮፓ አቆጣጠር በ2021 በቅርብ የተወለደ ልጇ ከዚህ ዓለም በሞት በተለየባት እናት እንደተጀመረ ትናገራለች። በሰውነቷ በቂ የወተት አቅርቦት ስለነበራት ወተቱን ምን ላደርገው ስትል ዶክተሮቹን ጠየቀቻቸው። እኛ ልናደርግልሽ የምንችለው ነገር የሚያደርቅ መድኃኒት መስጠት ብቻ ነው አሏት። እሷ ግን መልሳ አያችሁ፣ እኔ አስፈልጎ ነበር። ይህ ማለት ደግሞ የጡት ወተት የሚያስፈልጋት ሌላ እናት ወይም ሕፃን የግድ ትኖራለች ማለት ነው አለቻቸው። የጡት ወተት የሚገኘው ከዜሮ እስከ ስድስት ወር እድሜ የሚደርሱ ህጻናት ካላቸው እናቶች ነው። ለጋሽ መሆን ቀላል አይደለም። አኩ ጊዝዌ የሚለግሱ እናቶች መድኃኒት መውሰድ ስለማይችሉ የደም ምርመራ ማድረግ ይኖርባቸዋል ይላሉ። በምናደርገው የደም ምርመራ ኤችአይቪን እንመረምራለን የጉበት በሽታ መኖሩን የአባላዘር በሽታ መኖሩን እንፈትሻለን። እንደ ኩፍኝ፣ ጨጓራ የመሳሰሉ እና ተላላፊ በሽታዎችን የሚያስከትሉ ቫይረሶችን እናያለን። እነዚህ ሁሉ ወተት መለገስ ከመጀመራችን በፊት የሚጣሩ ናቸው። ሳዲያ ሁሴን ሙላንጓ የሁለት ልጆች እናት ስትሆን ሰውነቷ ልጆቿ ከሚያስፈልጓቸው በላይ ወተት ያወጣል። ስለ ጡት ወተት ማህበረሰብ ያወቀችበትና ቁርጠኛ ለጋሽ መሆኗን የተናገረችው በዚህ መንገድ ነው። የሆነ ቦታ ሕይወት እያዳንኩ ወይም የተሻለ ጤንነት ወይም የተሻለ ኑሮ ለሌላ ልጅ እንደምሰጥ በማሰብ እርካታ አገኛለሁ። እኔ እንደዚህ ነኝ። በእውነቱ ከዚህ የበለጠ ምን አይነት በጎ ስጦታ አለ? የጡት ወተት ማህበረሰብ ቡድን ባለፉት ሶስት ዓመታት ከ500 በላይ ህጻናትን በመርዳት ወደ 150 ከሚጠጉ ለጋሾች 800 ሊትር ወተት ማቅረቡን ተናግረዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን የዲሞክራሲ በተግባር ዝግጅታችን ይቀጥላል። የዩናይትድ ስቴትስ ምክትል ፕሬዚደንት ከማላ ሀሪስ የሚኒሶታ አገረገዢ ቲሞልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መርጠዋቸዋል። የአሜሪካ ድምፅም ነዋሪነታቸው በዋሽንግተን ዙሪያ የሆነ የዲሞክራትና የሪፐብሊካን ደጋፊዎችን በዚህ ጉዳይ አነጋግሯል። የተመዘገቡ ዲሞክራት የሆኑ የሕግ ባለሙያው አቶ ዳንኤል ውብሼት ቲሞልዝ በምርጫው ወሳኝ ድምፅ ካላቸው ሚድዌስት አካባቢ የመጡ በመሆናቸው ዲሞክራቶች የእነዚህ አካባቢ ድምፅ እንዲያገኙ እድልን የሚፈጥር ነው ብለዋል። በአንጻሩ የሪፐብሊካን ፓርቲ ደጋፊ እንደሆኑ የሚናገሩት አቶ ላባን ስዩም በበኩላቸው እነዚህ አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉ። አስማማው አየነው ለዲሞክራሲ በተግባር በዚህ ጉዳይ ተከታዩን አዘጋጅተዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ የሚኒሶታ አገረ ገዥ ቲም ዋልዝን እጩ ምክትል ፕሬዚዳንታቸው እንዲሆን መርጠዋቸዋል። ሃሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት መልእክትም ቲም ለሚኒሶታ ቤተሰቦች በመሥራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለዋል። ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዚዳንት ጽሕፈት ቤት ይህንን በመሪ ላይ የተመሠረተ አመራር ይዘው እንደሚመጡ አውቃለሁ ሲሉም ተናግረዋል። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው ዋሽንግተን ዙሪያ የሚኖሩትና የተመዘገቡ ዲሞክራት መሆናቸው የሚናገሩት የሕግ ባለሙያው አቶ ዳንኤል ውብሸት የፔንስልቫኒያ ኪንቴኪን፣ ሰሜን ካሮላይና ሀገረ ገዢዎችና የአሪዞና ሴናተርም ከቲሞልዝ ጋር አብሮ በጩ ምክትል ፕሬዚዳንትነት ምርጫው ውስጥ ሲታዩ እንደነበረ ይገልጻሉ። ይሁንና በመጨረሻ ካማላሪስ ቲሞልዝን መምረጣቸው በምርጫው ወሳኝ ድምፅ ካላቸው ሚድዌስት ከሚባሉት የአሜሪካ አካባቢ የመጡ በመሆናቸው ዲሞክራቶች የእነዚህ አካባቢ ድምፅ ለማግኘት በማሰብ ሊሆን እንደሚችልም ይናገራሉ። ቲም ዋልስ የመጣው ከበእንግሊዝኛ ሚድ ዌስተርን ወይም የመካከለኛው ሀገሮች ከሚባሉት መካከል ሚኒሶታ፣ ሚሽገን፣ ዊስኮንስን እነዚህ ቦታዎች ለምርጫው በጣም በጣም ወሳኝነት ያላቸው ምናልባትም በጥቂት ድምፆች የሚበላለጡበት ነው። ብዙ ጊዜ በሀያ ሀያ ምርጫ በሀያ አስራ ስድስት ምርጫ የተመለከት ነው እና የነዛን ግዛቶች አካባቢ ምክትል ፕሬዚዳንት ማምጣት ምናልባት እዛ አካባቢ ላሉ ለነፃ ወይም ደግሞ የሪፐብሊካንም ወይም የዴሞክራቲክ ፓርቲ አባሎች ላልሆኑ ሰዎች በሴቶች ለመሳሰሉት በጣም አስፈላጊ የሆነ ድምፅ ለማግኘት እና የዴሞክራቲክ ፓርቲ ቤዙን ወይም ደግሞ መሰረቱን ለማስፋት እንዲሁም ከተቻለ ደግሞ ለገጠርና ሌሎችም አካባቢ ይሄ ሰውዬ ቲም ዋልስ አፒል እንዲያደርግ ወይም ደግሞ እንዲስማማ ወይም ተመራጭነት እንዲኖረው ለማድረግ ይሆናል በሚል የመጣ ይመስላል። ይመስለኛል እና እኔ ደግፍ ያለሁ ምናልባት አንደኛና ሁለተኛ ይሆናል ብዬ አልገመጥኩም ነበር። በዛ ምክንያት ትንሽ አዲስ አዲስ ፊሊንግ ነው፣ አዲስ ሰርፕራይዝ ነው የሚሆን ነው። ግን ቢሆንም ከሚጠበቁት ከአራት አምስቱ መካከል አንድ ሰው ነበር እና በጣም ደስ የሚል ልምድ ያለው ሰው ነው። ሚኒሶታ ትልቅ፣ ብዙ በጣም በጣም ቅይጥና ዳይቨርስ የሆነ ግዛት ነው። እዛ የዛ ገቨርነር ከመሆን በፊት በፌዴራሉ የታችኛው ምክር ቤት ተወካይ ሆኖ ሰርቷል። በዚህ ሀሳብ የማይስማሙት በዋሽንግተን አካባቢ የሚኖሩት ሌላው ያነጋገርናቸው የሪፐብሊካን ፓርቲ ደጋፊ እንደሆኑ የሚናገሩት አቶ ላባን ስዩም ቲሞልዝ የመጡባቸው አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉም። ሚኒሶታ ሪፐብሊካን ሞርደን ከሀያ አመት በፊት ወይ ሰላሳ አመት በፊት ነው የሪፐብሊካን ያሸነፈ ማለት ነው። እና በካልኩሌሽን ሄድክ ማለት ነው። ምንም ተጨማሪ ወይ የተደመረ ነገር ስሚያመጣላት ነገር የለም። ስለዚህ አሁን ጋቨርነሩ ቲሞት በሬኮርዱ በጣም በጣም ሊበራል ነው። በሁለት ሺህ ሀያ ሚኒያፖሊስ የብላክ ላይፍ ማተር ሲያካትሉ እሺ ብሎ ናሽናል ጋርድም ሳይልክ ከተማውን እንዲቃጠል የተባበረ አስተዳዳሪ የክልሉ ወይ ደግሞ የስቴቱ አስተዳዳሪ ነው። ስለዚህ ምንም ማንም ለዚህ ነው በብዛቱ በዚህ በዋሽንግተን ዲሲ አሁን ወይ ደግሞ በሁሉም ሀገር ሊገባው አልቻለም። ምርጫው ማለት ነው ምን ከዚህ ስ ምን ትበለጣል የሚል አስተሳሰብ በጣም ከባድ ይሆናል ማለት ነው። እና አይ ቲንክ በሬፓብሊካን ሳይት ካየኸው በጣም በጣም ጥሩ ምርጫ ነው። የባሰ የድል እድሎች የባሰ የበዙ ይመጣሉ ማለት ነው። ምክትል ፕሬዚዳንት ሃሪስ ቲሞልዝ መምረጣቸውን ትላንት ማክሰኞ ይፋ ያደረጉት በፔንሲልቫኒያ ግዛት ፊላዴልፊያ ከተማ የዲሞክራቲክ ፓርቲ ውጭ ተፎካካሪዎች የምርጫ ዘመቻ አስቀድመው ነው። ምሽት ላይ በተካሄደው የምርጫ ዘመቻ ላይም ካማላሪስና ቲሞልዝ በጋራ ተሳትፈዋል። አቶ ዳንኤል እንደሚሉት የቲሞልስ በጩ ፕሬዚዳንትነት መምጣት ፓርቲውን ለማጠናከር ያግዛል። ትልቁ እንግዲህ የነበረው ተግዳሮት ፕሬዚዳንት ጆ ባይደን ላይ የነበረ በተለያየ የአቅም ሁኔታ፣ የእድሜ ሁኔታ የተመሳሰለ ምናልባትም ዴሞክራቶችንም ሌሎችንም መራጮችን ጥርጣሬ ውስጥ ሊከተት የነበረ ድባብ ነበር። ያ ነገር በካማላ ሀሪስ መምረጥ እንዲሁም አሁን ደግሞ እንደዚህ አይነት ሰፋ ያለ የሚድዌስተርን ወይም እነዚህን ግዛቶችን ለመወከል የሚችል ወይም የእነሱን አስተሳሰቦች ሊያንጸባርቅ የሚችል ሰው በመ ጨመሩ ያ የመራጩ ዲሞክራቶች አለም ዲሞክራቶችም፣ ኢንዲፐንደንቶችም እንዲሁም ደግሞ የትራምፕን ፖሊሲ የማይደግፉ ደግሞ ብዙ ሪፐብሊካኖችም አሉ አማራጭ እንዲኖራቸው የሚያደርግ እርምጃ ይመስለኛል። ዶናልድ ትራምፕ ጄዲቫንስን እጩ ምክትል ፕሬዚዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል። አቶ ላባን ስዩም በእጩ ምክትል ፕሬዚዳንትነት መረጣ ከዲሞክራቶች ይልቅ ሪፐብሊካን የተሻለ መራጮችን ለማሳመን የሚያስችል ሰው ይዘው ቀርበዋል ብለው ያምናሉ። ሪፐብሊካኑ ቲኬቱ በትራምፕ ቢሊዮነር ነው። ይሄ ደግሞ ሰልፍ ሜድ ኢንተርፕነር ከዛ በኋላ ደግሞ ሴኔተር ሆነ ማለት ነው። ባክግራውንድ ደግሞ ከበድ ያለ ባክግራውንድ የመጣ እናቱ ድራግ አዲክት የነበረች ከዚህ ሁኔታ ነው የሚመጣው ያለው ማለት ነው። ከዛ በኋላ ደግሞ ያገባው ደግሞ እንድ ባለቤቱ ማልታይ ሬሻል ቤተሰብ ያለው ሌላ ደግሞ ወታደር ነበረ። ሄዶ ደግሞ የል ዩኒቨርሲቲ ተማረ። ስለዚህ ከድህነት ወጥቶስ ወደ ኤሊት ዩኒቨርሲቲ ገባ ማለት ነው። ይሄ የአሜሪካን ታሪክ ማለት ነው። ይሄ ያለህ ነው ጥፍርህ ነው የምትኖረው የሚሉት ይሄ ነው ማለት ነው። ማለት ይሄ አሁን ይደግፏል። ይሄ ግን ካማላ ሃሪስ ግን ይሄ ምንም አፒል አይረግላትም ምንም ተጨማሪ ነገር አይጨምርላትም ማለት ነው። ብዙ ጊዜ የአሜሪካ ምርጫ የሚጋጋለው ክረምቱ ካለፈ በኋላ መሆኑን የሚናገሩት አቶ ላቫን ስዩም፣ ዘንድሮ ግን ከሌላው ጊዜ በተለየ ክረምቱን በርካታ እውነቶች የተካሄዱበት መሆኑን ያወሳሉ። ይሄ አመት ትንሽ ለየት ያለ አመት ነው። አሁን ትራዲሽናሊ ማለት በፊት አይን ከሄድክ የአሜሪካ ምርጫ ከመስከረም ነው የሚጀምረው መስከረም ለምንድን ነው ከሌበር ዴ በኋላ ሰራተኛ ወደ ስራው ይመለሳል ልጆች ወደ ትምህርት ቤት ይመለሳሉ ሁሉም ነገር ወደ የነበረ ይመለሳል ከዛ በኋላ ነው ሰው ሞር የባሰ አቴንሽን እየሰጠ የሚመጣ ማለት ነው የዛሬ አመት ግን ኦልሬዲ ረጅም ነው ለምን ክረምቱም አንዩዥዋል የሆነ አክቲቪቲ በዛበት ማለት ነው ታይኸው፣ ከረምቱ ቶሎ ብሎ ነው ፕራይመሪው ያለቀው። አሴሲኔሽን አቴምት ነበረ። ሌላ ደግሞ ተጨማሪ ደግሞ ያ ድራማ ሳያልቅ ደግሞ ሌላ ደግሞ ፊልም ገባበት ማለት ነው። ይሄ ፕሬዚደንት ባይደን ደግሞ አይ እኔ አልፈልግም ብሎ ራሳቸው አገለሉ ማለት ነው። ስለዚህ የዘንድሮ አመት ትንሽ ለየት ሊል ይችላል ማለት ነው። ከሳምንት በኋላ ቺካጎ ውስጥ የዲሞክራት ፓርቲ ብሔራዊ ጉባኤ ይካሄዳል። ዳንኤል ጉባኤው ፓርቲው በሙሉ አቅሙ ወደ ምርጫው የሚገባበትን እድል እንደሚፈጥርለትም ይናገራሉ። ዋነኛው ነገር የበበለጠ ዲሞክራቲክ ፓርቲን አንድ ላይ የሚያሰባስበው ሺካጎ ውስጥ ከኦገስት አስራ ዘጠኝ እስከ ሃያ ሁለት የዲሞክራቲክ ፓርቲ ኮንቬንሽን አለ ወይም ዋና ስብሰባ አለ። እዛ ላይ እንግዲህ ፓርቲው የሚያወጣውን የሚቀጥሉ አራት ዓመት የመመረጫውን ፕላትፎርሙን ከዛ ደግሞ ካማላ ሃሪስ እና የቲም ዋልትስን ተመራጭነት ደግሞ በኦፊሽል ካጸደቀው በኋላ በቃ የምርጫ ዘመኑ እውነትኛ እንዲጀመር ነው። እዚህ ሀገር እውነት ከሆነ ሳመሩ ካለፈ በኋላ የበጋው ዘመን ካለፈ በኋላ ከመስከረም እስከ እዳር ባለው ጊዜ ነው ብዙ ምርጫዎች የሚካሄዱት፣ እና ወደዛ ዘመን ወይም ወደዛ አካባቢ በጣም ጠንካራ በሆነ መንገድ ዲሞክራቶች እንዲገቡ ያደረጋቸዋል የሚል ግምት አለኝ። በትላንትና ዕለት ፊላደልፊያ ከጩ ምክትል ፕሬዚዳንታቸው ቲሞልዝ ጋር የምርጫ ክስክሳዎችን ያደረጉት ካማላ ሃሪስ በቀጣይ ቀናት ደግሞ በፕሬዚዳንታዊ ምርጫው ማን እንደሚያሸንፍ የሚወስን ቁልፍ ሚና ባላቸው ዊስከንሰን፣ ሚሺጋን፣ አሪዞና እና ሰሜን ካሮላይና የምርጫ ዘመቻቸውን ያካሂዳሉ። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። ተመልካቾቻችን ስትከታተሉት የቆያችሁት ከዋሽንግተን ዲሲ አሜሪካ ድምፅ በቀጥታ ሲተላለፍላችሁ የነበረውን የረቡዕ ምሽት ነሐሴ 1 2016 ዓ.ም ዝግጅታችንን ነበረ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ከስቱዲዮ ፕሮግራሙን በማቀናበር አብራን ያመሸችው ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን ከመሳተፍ አብረው የተሳተፉትን የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። ሰላም ጤና ይስጥልኝ።